ዛሬ በተካሄደው የምክክር መድረክ የምርጫ ቦርድ ዋና ሰብሳቢ ብርቱካን ሚዲክሳ ካለፈው ከተቃዋሚዎች ጋር ከተደረገ ስብሰባ በኋላ የተከናወኑ ዋና ዋና ተግባራትን ዘርዝረዋል። ሁሉም የምርጫ ክልል ጽሕፈት ቤቶች ላይ 673 ላይ የእጩዎች ምዝገባ እየተካሄደ ነው። በዛ መሰረት እስካሁን ድረስ የተመዘገቡ ፓርቲዎች ወደ 15 ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከሁለት ሺህ በላይ ነው። ግን የሴንትራል ሲስተሙ መረጃውን ከክልሎች ለመቀበል አንዳንድ የኮኔክሽን ችግሮች ስላሉበት የተሟላ መረጃ ገና ገብቶ አላለቀም። ግን እንዳልኩት አስራ አምስት ፓርቲዎች እጩዎችን ለማስመዝገብ መቻላቸውን አውቀናል፣ ሪፖርት አለም ማለት ነው። በዚህ ሂደት ውስጥ ብዙ አይነት ችግሮች ፓርቲዎች አጋጠመን ብለዋል። ያንን ስንቀበል ቆይተናል፣ በሆትላይን ማለትም በስልክ ወይም በዋትስአፕ በጽህፈት ቤትም በመገኘት በክልል ጽህፈት ቤቶች ሁሉንም አቤቱታዎች አንድ ላይ ያጠራቀምን ባልተንዛዛ ሁኔታ ምላሽ ለመስጠት ሞክረናል ማለት ነው። በተለያዩ አካባቢዎች እጩ ሆነው የቀረቡ የተቃዋሚ ፓርቲ አባላት መታሰርን አስመልክተውም ተከታይን ብለዋል። በምርጫው ሂደት እስር ያጋጠመበት ሁኔታ ነበረ። በሀረሪ በእጩነት ለመመዝገብ የተዘጋጀ ሰው ታስሮ ነበረ። ቀጥታ ከፕሬዚዳንቱ ጋር በመነጋገር ወዲያውኑ በሰዓታት ልዩነት እንዲፈታ አድርገናል እና ከዛ በኋላ መመዝገብ እንደቻለ ነው የማውቀው። የአብን እጩ ነው። በተመሳሳይ ጋምቤላ ላሪ የሚባል የምርጫ ክልል ውስጥ እንደዚሁ የኢዜማ ተወዳዳሪዎች እስር አጋጥሟቸው ነበረ። ባይታሰሩ ጥሩ ነበረ ግን እውነት ለመናገር ሪፖርት በምናደርግበት ደግሞ ጊዜ ቶሎ ምላሽ በማግኘታችን መቼስ ከመታሰር ይሻላል በሚል ወስደነዋል። ያው ግን የገዢው ፓርቲ በየዋቅሩ ከዚህ ከድሮ ባህል ሰዎቻቸውና አስተዳዳሪዎቻቸው ትንሽ እንዲላቀቁ በትክክል መመሪያ ማውረድ የሚያስፈልግ ይመስለኛል። በዕለቱ የተሳተፉ የተቃዋሚ ፓርቲ አባላት በርካታ አስተያየቶችን ሰንዝረዋል። በጥቂቱ እናስደምጣቸው። ንግድና ፒፒ ጽህፈት ቤት ተመዝገብ እስከ መባል ነው የተደረሰው። ቢሮ ባለመከፈቱ ባለሙያን ባለመኖሩ ከፍተኛ ችግር ነው። ከዚህ አምስት መቶ ሀምሳ ኪሎ ሜትር ተጉዘን ሄደን ከፍተኛ እንግልትና መመላለስን የፈጠረ ሁኔታ ነው ያለው ስም ካሳሁን ከክሎ መጣወት ከሞቻ ዴሞክራቲክ ፓርቲ እጩ መዝገባን አስመርግጠው እስካሁን ድረስ በጥሩ ጎኑ ያየ ነው። በጋምቤላ ክልል መጃንግ ዞን ያለምንም እንከን ያው ከምርጫ ቦርዱም ጋር ለመናበብ እጩ አስመዝግበናል። ለክልልም ለፓርላማም ቀጣው ያለው እንደ ችግር ያየ ነው። በሸካ ዞን ማሻ ከተማ አንድ ምርጫ ክልል ማነው? አንድ ምርጫ ጽህፈት ቤት ተከፍቷል። የኪ ላይ ቴፒ አልተከፈተም። እዛ ላይ ደግሞ ያለው ማን ስልጣን ላይ ያለው ፓርቲ ግልጽ አይደለም ማለት ኮንዲሲቭ ኢንቫይሮንመንት የለም። በመጀመሪያ ደረጃ ክብርት ብርቱካን ያቀረበችው ነገር ሁሉ ቦታ ላይ የምርጫ እንትኖች ክፍት እንደሆኑ እየተነገረ ነው የሚገኘው። ነገር ግን እኛ ደግሞ እዛ ባሉ እጩዎቻችን ወይንም ደግሞ ተወካዮቻችን ያገኘ ያገኘነው መረጃ ያልተሟሉ ጽህፈት ቤቶች እንዳሉ ነው። ዞን ሁለት ብናይ አፋር ክልል ዞን ሁለት መጋሌ፣ ቴሩ፣ በረሃሌ፣ ኮኖቫ፣ አፍዴራን ብንወስድ ምንም የለም፣ አልተጀመረም። አማራ ክልል ሰሜን ወሎ ብንሄድ ተውለደሬ፣ ወረባቡ፣ ሀብሩ፣ አቃስታ፣ መካነ ሰላም፣ ቃሉ፣ ባቲ፣ ደጋን እያልን እንሄዳለን። እነዚህም ቦታዎች የተሟሉ ነገሮች እንደሌሉ ነው እንግዲህ ከኛ ከሚደርሱ መረጃዎች ነው። ዋና ሰብሳቢዋ ወይዘሪት ብርቱካን ሚዲቅሳ ከተቃዋሚ ፓርቲዎች የተሰነዘሩ ስሞታዎች የተወሰኑት መፈታታቸውን፣ ቀሪዎቹ ደግሞ መፍትሄ ለመስጠት ቦርዱ ዝግጁ መሆኑን ተናግሯል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም